አሁን መስመሩን የዓለም ዜና ለምታቀርብልን ለአዜ ብለቃለሁ የዲደብልዩ ዜና ጤና ይስጥልኝ አድማጮች እንደምናመሻችሁ በቅድሚያም አርስተ ዜናዎቹን አሰማለሁ። በፍትህ ሚኒስቴር ተከሰው እስር ላይ የሚገኙት የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታ አቶ ታዬ ደንዳ አዛሬ በቀጠሯቸው መሰረት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎ ተቀረቡ። ላለፉት 19 ወራት ከሱዳን ጦር ሰራዊት ጋር ባካሄዱት ጦርነት የጅምላ ጭፍጨፋ ፈጽመዋል ተብለው መከሰሳቸውን ውድቅ ያደረጉት የሱዳን ፈጥኖ ድራሽ ኃይላት በጦርነቱ ለተፈጸመው ሰብአዊ ጥሰት ኃላፊነት እንደማይወስዱ አስታወቁ። የቡድን ሀያ ሀገሮች የሁለት ቀናት የመሪዎች ጉባኤ ዛሬ ብራዚል ሪዮ ዴ ጄኔሮ ላይ ጀመረ። ከተማዋ በከፍተኛ ጸጥታ ቁጥጥር ስር ትገኛለች። ዜናው በዝርዝር በፍትህ ሚኒስቴር ተከሰው እስር ላይ የሚገኙት የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ በቀጠሯቸው መሰረት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀረቡ። ችሎቱ የሁለት መከላከያ ምስክሮችን ቃል አድምጧል። አቶ ታዬ ከተከሰሱባቸው ሶስት ክሶች ሁለቱ በፍርድ ቤት ውድቅ ተደርጎላቸው የጦር መሳሪያን ህጋዊ ባልሆነ መንገድ ይዘው ተገኝተዋል በሚል የቀረበባቸውን ሶስተኛ የክስ ጭብጥ እንዲ ከላከሉ በተሰጠው ብይን መሰረት ጉዳዩን የሚያውቁ ብለው ከጠሯቸው አምስት ተከላካይ ምስክሮች መካከል ዛሬ ሁለቱ ቀርበው የምስክር ቃላቸውን ሰጥተዋል። በዚህ መሰረት ዛሬ በፍርድ ቤት ተገኝተው ቃላቸውን ከሰጡ መካከል አቶ ታየ የሰላም ሚኒስትር ዴኤታ ሆነው ሲያገለግሉ አለቃቸው የነበሩት የሰላም ሚኒስቴር ሚኒስትር አቶ ብናልፍ አንዱአለምና በፌዴራል ፖሊስ የአጠቃላይ ወንጀል መከላከያ መምሪያ ኃላፊ ምክትል ኮሚሽነር መላኩ ፋንታ ናቸው። አቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ ስለ ዛሬው ችሎት ገልጸዋል። ከዚህ በፊት በቀጠሮ ለት መከላከያ ምስክር አቅርብ በተባለው መሰረት ሁለት ሰዎች እሱ ከቀቀሳቸው ሰዎች ሁለት ሰዎች ቀርበው ለፍርድ ቤት ቃላቸውን ሰጥተዋል። አቶ አልፎ አንዱ አለም እና ኮሚሽነር መላኩ ፋንታ ናቸው። ያው በተጠየቁት መሰረት መልሰዋል። ያው ፍርድ ቤት የተቀሩትን ምስክሮች ለመስማት ለአስራ ሰባት የጋር አስራ ሰባት ሌላ ተለዋጭ ቀጠሮ ይዘዋል ማለት ነው። ተከሳሽ አቶ ታዬ ምስክሮች ዜናዎች የምስክርነት ቃላቸውን ከመስጠታቸው አስቀድሞ ችሎቱን ጠይቀው በሰጡት ሀሳብ የታሰርኩበት ምክንያት የከረዩ አባገዳዎች ግድያ በሶስት የኦሮሚያ ክልል ባለስልጣናት መፈጸሙን በመግለጽ በመቃወሚ ነው ብለዋል። በስልጣን ላይ ያሉም ሶስቴ የግድያ ሙከራ እንደተፈጸመባቸው የገለጹት የቀድሞው የሰላም ሚኒስቴር ዴኤታ በተለይም ጠባቂዎቻቸው መነሳታቸውን ተከትሎ የደህንነት ስጋት እንዳለባቸው ለምክትል ኮሚሽነር መላኩ ፈንታ ባቀረቡት ጥያቄ መሰረት መሳሪያ ለመታጠቅ ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉ እንደተነገራቸው አስረድተዋል። ከዚያም የሰላም ሚኒስቴር የሆኑት አለቃቸው አቶ ብናልፍ አንዱ አለምን አማክረው ደብዳቤ መጻፍ ሳያስፈልግ እንዲሁ በቃል ጥያቄያቸውን እንዲያቀርቡ ተስማምተው አንድ ክላሽ ከሁለት ካዝና ጥይት ጋር በ2015 ዓ ም መታጠቃቸውን ገልጸዋል። አቶ ታዬ ከህግ አግባብ ውጪ ታጥቀዋል በሚል ስለቀረበባቸው ክስ ይህን ን ካሉ በኋላ ነው ዛሬ የቀረቡት ሁለቱ መከላከያ ምስክሮች ቃለ መሐላ ፈጽመው ምስክርነታቸውን የሰጡት። ችሎቱም የሁለቱ ተከላካይ ምስክሮች ቃልን ከሰማ በኋላ የቀሪ ምስክሮችን ቃል ለመስማት ለህዳር 17 ቀን 2017 ዓ.ም ቀጠሮ ይዟል። አቶ ታዬ ደንዳ ጉዳዩን ያውቁልኛል ብለው አምስት ምስክሮችን ሲጠሩ ጠቅላይ ሚኒስትር አብይ አህመድንና የአዲስ አበባ ከንቲባ የወይዘሮ አዳነች አበቤን ስም መጥቀሳቸውን ከዚህ በፊት መዘገባችን ይታወሳል። የቀድሞ ባለስልጣን የገዢ ብልጽግና ፓርቲ ከፍተኛ ባለስልጣንና የኦሮሚያ ክልል መንግስት ምክር ቤት ጨፌ ኦሮሚያ አባል አቶ ታዬ ከዚህ በፊት በሰጡት የእምነት ክህደት ቃል የጦር መሳሪያውን መያዛቸውን ሳይክዱ ክሱ የቀረበበት አኳኋን ግን መሞገታቸውን አይዘነጋም ሲል የአዲስ አበባ ወኪላችን ስዮም ጌቱ ዛሬ ዘግቦልናል። ላለፉት 19 ወራት ከሱዳን ጦር ሰራዊት ጋር ባካሄዱት ጦርነት የጅምላ ጭፍጨፋ ፈጽመዋል ተብለው መከሰሳቸውን ውድቅ ያደረጉት የሱዳን የፈጥኖ ደራሽ ኃይላት በጦርነቱ ለተፈጸመው ሰብአዊ ጥሰት ኃላፊነት እንደማይወስዱ ገለጹ። ለሰላም ቁርጠኞች ነንስ ነንም ሲሉ አስታውቀዋል። የፈረንሳዩ ዜና አገልግሎት ዛሬ እንደዘገበው የሱዳን ፈጥኖ ደራሽ ኃይላት የሉካን ቡድን አባላት ዛሬ ኬንያ ናይሮቢ ውስጥ ከጋዜጠኞች ለቀረበላቸው ጥያቄ ከተባበሩት አረብ ኤሜሬቶች የጦር መሳሪያ ስለመ ቀበላቸው በስፋት የቀረቡ ዘገባዎችን ውድቅ አድርገዋል። የፈጥኖ ደራሽ ልኡካን ቡድን መሪ ጀነራል ኦማን ሀምዳን አህመድ በአስተርጓሚ በኩል እንደተናገሩት ከየትኛውም ሀገር ምንም አይነት እርዳታ አናገኝም ብለዋል። ይልቁንም ግብጽ ለሱዳን ጦር ሰራዊት የአየር ድብደባን ጨምሮ ሰፊ ድጋፍ አድርጋለች ሲሉ መናገራቸውን ዜና ምንጩ ዘግቧል። ይሁንና የሱዳን ፈጥኖ ደራሽ ኃይላት ክስ ክስን ግብጽ አስተባብላለች። ወደ 60 በመቶ የሚጠጋው የደቡብ ሱዳን ሕዝብ በቀጣዩ የጎርጎሮሳውያን 2025 ዓመት በከፍተኛ የምግብ እጥረት ስጋት ውስጥ እንደሚገባ ከ2 ሚሊዮን በላይ ሕጻናት ደግሞ ለተመጣጠነ ምግብ እጥረት መጋለጣቸውን በተባበሩት መንግስታት ድጋፍ ያለው አንድ መረጃ አስጠነቀቀ። ዛሬ ሰኞ ይፋ የሆነው ይህ መረጃ የዓለማችን ድሃ አገር የሆነችው ደቡብ ሱዳን ላለፉት አስርት ዓመታት አስከፊ የጎርፍ መጥለቅለቅ እንዲሁም ከሰሜን ሱዳን የእርስ በርስ ጦርነት በሚሸሹ ከፍተኛ ቁጥር ባላቸው ስደተኞች መጥለቅለቋን ተከትሎ ነው። የተባበሩት መንግስታት ድርጅት የሰብአዊ አገልግሎት ኦቻ እንዳስታወቀው ከዚህ ወር መጀመሪያ ላይ ወደ 380 ሺ የሚጠጉ ደቡብ ሱዳናውያንን ባፈናቀለው የጎርፍ አደጋ 1.4 ሚሊዮን ሰዎች ላይ ጉዳት መድረሱን አስታውቋል። አድማጮች፣ በመከታተል ላይ ያላችሁት ከዶቸበለ ዲደብሊው የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የህንዱ ጠቅላይ ሚኒስትር ናሬንዳ ሞዲ በመጀመሪያ የናይጀሪያ ጉብኝታቸው ከናይጄሪያው ፕሬዚዳንት ቦላ ቲኒቦ ጋር ሁለቱ ሀገራት በባህር ደህንነት በጸረ ሽብርተኝነት እና በአለም ደቡባዊ ሀገራት መካከል ያላቸውን ግንኙነት ይበልጥ ለማጠናከር ቁርጠኝነታቸውን ገለጹ ሁለቱ መሪዎች ትናንት መዲና አቡጃ ላይ ሲገናኙ በሀገራቱ መካከል በመከላከያ በኃይል አቅርቦት በቴክኖሎጂ በንግድና በልማት ዘርፎች ትብብራቸውን ለማ मताना कर काल... ገብተዋል። ለጋራ ጥቅም ያሏቸውን አጋርነት ለማጠናከርም ቁርጠኝነታቸውን ገልጸዋል። በአፍሪካ ትልቋ የህንድ የንግድ አጋር የሆነችው ናይጄሪያ በጎርጎሮሳዊው 2022 በተካሄደው የሁለትዮሽ ንግድ 14.9 ቢሊዮን ዶላር ገቢን አድርሰዋል ተብሏል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለዲሞክራሲ እሴቶች ያላቸውን ቁርጠኝነት በተመለከተ የናይጄሪያን ከፍተኛ የክብር ሽልማት ማግኘት ቸውም ተዘግቧል። የህንዱ ጠቅላይ ሚኒስትር ናኔንድራ ሞዲ አቡጃ ናይጄሪያ ላይ የተገኙት በብራዚል ዛሬ የጨመረውን የቡድን ሀያ ጉባኤ ለመካፈል ወደ ብራዚል ሲያቀኑ እግረ መንገዳቸውን ናይጄሪያ ላይ አጭር ቆይታን ባደረጉበት ወቅት ነው። የቡድን ሀያ አገራት የሁለት ቀናት የመሪዎች ጉባኤ ዛሬ ብራዚል ሪዮ ዴ ጄኔሮ ላይ ጀመረ። አስራ ዘጠኝ በኢንዱስትሪ የበለጸጉና ያደጉ የዓለም ሀገሮች እንዲሁም የአውሮጳ ኅብረትን ያካተተው የቡድን ሀያ ጉባኤ ለመሳተፍ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቻይናው ፕሬዚደንት ጂ ጨምሮ የአውስትራሊያ፣ የብሪታንያ፣ የግብፅ፣ የፈረንሳይ፣ የጀርመን፣ የህንድ፣ የኢንዶኔዥያ፣ የጃፓንና የሌሎች ሀገራት መሪዎች ከፍተኛ ልዑካኖቻቸውን አስከትለው በጉባኤው ለመሳተፍ መዲና ሪዮ ደ ጄኔሮ ገብተዋል። የከተማዋን የጸጥታ ሁኔታ ለማስጠበቅ ወደ 250 የሚጠጉ ወታደሮችና ፖሊሶች በከተማዋ ዙሪያ በአውሮፕላን ማረፊያና ወደቦች አካባቢ በተጠንቀቅ እንደሚገኙም ተመልክቷል። ወደ አምስት ሺህ ጎዳና ላይ ካሜራዎች ድሮኖችና ና ሄሊኮፕተሮች ከሰማይ ላይ ጸጥታውን ይከታተላሉ። የቡድን ሀያ ጉባኤ ዛሬ ከመጀመሩ ጥቂት ቀደም ብሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ በኢንዱስትሪ የበለጸጉና ታዳጊ ሀገራት ርዕሰ መስተዳደሮች ዓለም ላይ የሚታዩትን ችግሮች ለመቅረፍ እርምጃ እንዲወስዱ ጥሪ አቅርበዋል። ሰዎች በጦርነት አሰቃቂ ዋጋ እየከፈሉ ነው። ለሰላም ልንቆም ይገባል። ሰላም በጋዛ በአስቸኳይ የተኩስ አቁም እንዲደረግ፣ የታገቱ ሁሉ በአፋጣኝ እንዲለቀቁ፣ ብሎም የሁለት መንግሥታት የሰላም መፍትሄ ሂደት መጀመር ይኖርበታል። ሰላም በሊባኖስ የጸጥታው ምክር ቤት ውሳኔዎችን ሙሉ በሙሉ ተግባራዊ ለማድረግ ትርጉም ያለው እርምጃ መውሰድ አለበት። የተባበሩት መንግሥታት ድርጅት ቻርተርን የተባበሩት መንግሥታት ድርጅት ውሳኔዎችና ዓለም አቀፍ ሕግን በመከተል ሰላም በዩክሬን ሊሰፍን ይገባል። ሰላም በሱዳን ተፋላሚ መሪዎች ሰላማዊ ሰዎች ላይ እየደረሰ ያለውን አሰቃቂ ዓመፅና ተስፋ አስቆራጭ ሰብአዊ ቀውስ ማስቆም አለባቸው። በብራዚሏ ሬዲ ጄኔሮ ከተማ ላይ ዛሬ የጀመረ የሁለት ቀናት የቡድን ሀያ ጉባኤ ዋና ትኩረት በዓለም ላይ የሚታየውን ረሃብና ደህንነትን ለመዋጋት በሚደረግ ትግል ላይ መሆኑም ተመልክቷል። ይህ ዶቸ ቨለ ነው። ከዶቸ በለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ ነሆ። በፍትህ ሚኒስቴር ተከሰው እስር ላይ የሚገኙት የቀድሞ የሰላም ሚኒስቴር ሚኒስትር ዲኤታ አቶ ታዬ ደንዳ ዛሬ በቀጠሯቸው መሰረት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀረቡ። ላለፉት 19 ወራት ከሱዳን ጦር ሰራዊት ጋር ባካሄዱት ጦርነት የጅምላ ጭፍጨፋ ፈጽመዋል ተብለው መከሰሳቸውን ውድቅ ያደረጉት የሱዳን የፈጥኖ ደራሽ ኃይላት በጦርነቱ ለተፈጸመው ሰብአዊ ጥሰት ኃላፊነት እንደማይወስዱ አስታወቁ። የቡድን ሀያ አገራት የሁለት ቀናት የመሪዎች ጉባኤ ዛሬ ብራዚል ሪዮ ዴ ጄኔሮ ላይ ጀመረ። ዜናው አበቃ። የዓለም ዜና ያቀረበችልንን አዜብን አመሰግናለሁ።